Yut Atuç Alım በዓለማችን በአሁኑ ወቅት 36.7 ሚሊዮን ሰዎች ከኤች አይ ቪ ጋር እንደሚኖሩ የተባበሩት መንግስታት ጸረ ኤድስ ድርጅት ሰነድ ይገልጣል። እስከ ባለፈው ታህሳስ ወር ድረስ ለአንድ ዓመት በተደረገው ክትትል ደግሞ ከ2.1 ሚሊዮን በላይ ሰዎች ተዋሲው በደማቸው ውስጥ የተገኘባቸው ሆኖ ተመዝግቧል። በተጠቀሰው የአንድ ዓመት ጊዜ ውስጥ ከ1.1 ሚሊዮን የሚበልጡ ሰዎች ከኤድስ ጋር በተያያዘ ህመም ሞቷል። ኤች አይ ቪ ኤድስ በዓለማችን ይበልጥ የተስፋፋው በአፍሪቃ እንደሆነ ነው የሚነገረው። በየቀኑ ኤች አይ ቪ በደም ውስጥ ከሚገኝበት የዓለማችን ነዋሪ መካከል ከግማሽ በላይ ማለትም 66 ከመቶ ያህሉ የሚገኘው ኢትዮጵያን ጨምሮ በምሥራቅ አፍሪቃ በሚገኙ አገራት ነው። የተባበሩት መንግስታት ድርጅት በሚቀጥሉት 14 ዓመታት ውስጥ የኤችአይቪ ኤድስ መዛመትን ለማስቆም አቅዷል። ሆኖም የተሐዋሲውን ስርጭት ለመግታት የሚደረጉ ዘመቻዎች መቀዛቀዝና የገንዘብ ልገሳው መቀነስ የእቅዱ መሳካት ላይ ጥርጣሬ አሳድሯል። የተባበሩት መንግስታት ጸረ ኤድስ ድርጅት ዳይሬክተር ሚሼል ሲዲቤ እቅዱ እንደ ጎርጎሪዮስ አቆጣጠር በ2030 ስለመሳካቱ ስጋታቸውን በደርባኑ ጉባኤ መክፈሻ ቀን ሰኞ ገልጧል። አሁን በያዝነው አሰራር የምንቀጥል ከሆነ የ የኤድስ መዛመትን በ2030 ዓመት ማስቆም አንችልም ሲሉም አክሏል። ለመሆኑ ኢትዮጵያ ውስጥ ወጣቶች ስለ ኤችአይቪ ኤድስ ግንዛቤያቸው ምን ይመስላል? ስልካቸውን በዋትሳፕና በፌስቡክ የላኩልንን የዶችቬሌ የአማርኛው ክፍል አድማጮችና ተከታታይ ወጣቶች ደውለን አነጋግረናል። ስሜ ሰይነጋሽ ይባላለሁ። በዘንድሮ አመት በተትካራርክ መቀሌ ዩኒቨርሲቲ ተመርቅ ያለውኝ ሸዋሮቢት አካባቢ ነው የምኖሩ እንግዲህ በሀገራችን ኤችአይቪ ኤድስ የሆነ ሰዓት ላይ በተወሰነ መንገድ ቀንሶ ነበረ። አሁን ላይ ግን በከፍተኛ ሁኔታ በእርግጠኛነት እየተባባሰን የመጣው ያ የሚሆንበት ምክንያት ምንድን ነው? ማህበረሰቡ በቃ ግንዛቤ የሚሰጥ ሰው ወይንም ደግሞ ስለ ኤች አይ ቪ ቫይረስ ትምህርት የሚሰጥ ሰው ጠፍቶ አይደለም። በጣም የሚሰጡ ብዙ ማህበሮች፣ ብዙ ክበባቶች አሉ። ይህንን ስለ ኤች አይ ቪ ቫይረስና እና በአባላዘር በሽታ ላይ ዙሪያ ላይ ከፍተኛ ትምህርት የሚሰጡ አካላቶች አሉ። ግን ትምህርቱን ትኩረት ሰጥቶ የሚከታተልህ ሰው የለም። በቃ ትልቁ ችግር ያ ነው። በቃ ምንም በቃ በአሁን ሰዓት ላይ እንዴ፣ በአሁን ሰዓት ላይ ስለ ኤች አይ ቪ ቫይረስ ጭራሽ ግንዛቤ እየሰጠህ ያለህ እንዴ በይሳሌ ስለ ኤች አይቪ ኤድስ ሲወራ እ በኢቲቪ እንኳን እኮ ጭራሽ ከሰማ ነው እኮ ቆይን። ምንድን ነው እነዚህ የሚሉን እኮ ነው የሚሉን። እና ትልቅ ችግር ነው በቃ ማህበረሰቡ ላይ። እንደገና የመልሶ የማስተማር ወይ ልሶ ግንዛቤ የመፍጠር ስራ በመንግስትም በኩል በጣም ችላ ስለተባለ ከፍተኛ ትኩረት ሰጥቶ ማህበረሰባችንን ከዚህ ልንታደገው ይገባል የሚል ሀሳብ ነው ያለ። ስሜ ዘመድኩኝ ይባላል። የመንጃ ፍቃድ ትምህርት ቤት አስተማሪ ነኝ። ከብዙ ወጣቶች ጋር እገናኛለሁ። አሁን ምንድን ነው በሀገራችን ኖርማሊ ቅስቀሳው ኮምፕሌትሊ የለም ማለት ይቻላል። ሰዎች ወደዛ በዛ በሽታ እንዳይጠቁ የሚደረገው ከዚህ በፊት ሲደረግ እንደነበረው አይነት ነገር የለም። ምክንያቱ ደግሞ ምንድን ነው? እኔም እንደሚገባኝ ሰዎቹ ምን ሆነዋል? ታብሌት ምናምን ይጠቀሟሉ የእድሜ ማራዘሚያ የሚባለው መድኃኒት እሱን የሚጠቀሙ ሰዎች ምናምን ምክንያት ምን ቀንሷል፣ እንትን ቀንሷል፣ የሟቾች ቁጥር ቀንሷል። መያዙ ግን በዛው ልክ ጨምሯል። ምክንያቱም መድኃኒቱ በተፈጥሮ ሰዎችን በጣም ያፋፋል። አሁን እኛ የምንሰማው ነገር አለ ኤችአይቪ ሰውን ያገረጣል፣ ያከሳል፣ ፀጉር ይጨርሳል፣ ብቻ ከሰውነት ተራ ያወጣል የሚባለው ነገር አሁን ከዛ መድኃኒት ወደዚህ ስላሌለ መያዙ በጣም በጣም ጨምሯል ማለት ይቻላል። አሁን መንግስትም አቁሟል ሲያስከሳ መንግስት የሚሆን የተለያዩ ግብረሰናይ ድርጅቶች የሚሆኑ ሌሎች ሌሎች ተቋማትም ይሆኑ ብቻ መንግስት የሚሆኑ መንግስት ያልሆኑም ተቋማት በዚህ ዙሪያ የሚሰሩ አሁን ላይ የለም ማለት ይቻላል። ያቺ አንድ የዓለም ኤድስ ቀን የምትባላለች እዛ ላይ ብቻ የሆነ በመሪ ቃሉ ላይ ተንተርሶ የፓናል ውይይት ይደረጋል ወይም ደግሞ ሰዎች ተሰብስበው አንድ ላይ ቁጭ ብለው ቡና አፍልተው ቡና ጠጥተው ተወያይተው ምናምን ይለያያሉ። በቃ ይህን ያለው አሁንና ቅስቀሳ የለም። ብዙ ወጣቶች አሁን እኛ ባለንበት አካባቢ እራሳቸውን በቃ ተመርምረው ያለማወቅ ሁኔታ አለ። ቢመረመሩ እና ያሉበትን የራሳቸውን ሁኔታ ቢያውቁ ሕክምና አግኝተው ተገቢውን ድጋፍ አገኝተው ሆነው ሲችሉ ባለማወቅ ራሳቸውንም በመደበቅ ምናልባት ይሄ ራሳቸውን አለመመርመሩ እኔ ምንም የለብኝም እኔ ሊይዘኝ አይችልም ማለታቸው ሊሆን ይችላል እና ሌላው ደግሞ ኢግኖራንስ ማለት ነው። አንደኛው ኢግኖራንስ ነው። ሁለተኛው ደግሞ ስቲግማ፣ ፍራቻ ነው እና ፍራቻ ነው ይሄ መገለል እና መሎ ሊደርስብኝ ይችላል የማለት ሁኔታ ሊሆን ይችላል እና በእነኚህ ሁኔታዎች ሊታከሙ ሊኖሩ፣ ህክምናውን ደግሞ ሀገራችን ውስጥ እንደሚታወቀው በነጻ ህክምና ይሰጣል። አንዳንድ ድጋፎችም ይሰጣሉ። እነኝህን ድጋፎች ማግኘት ሲችሉ ራሳቸውን እንደደበቁ ወደ ሞት የሚሄዱበት ሁኔታ አለ እና በዚህ ኤሪያ ላይ በዚህ አካ በዚህ ጉዳይ ላይ ስለ ኤድስ የሚሰሩ የተለያዩ ድርጅቶችም ሆኑ ድርጅቶች እንዲሁም ደግሞ ግለሰቦች እና መንግስትም፣ ብዙ በወጣቶች ላይ መሰራት አለበት ብዬ ነው እኔ የማምነው። እሺ፣ ስሜ ጀማል ሽበሽ ይባላለሁ የምኖረው ደቡብ ወሎ ዞን ሀርቡ የምትባል ከተማ ነው ኗርነቴ። ያው የምተዳድረው በመንግስት ስራ ነው። እኔ በዚህ በኤች አይቪ ኤድስ ዙሪያ ላይ ያለኝ አመለካከት ምንድን ነው? ወጣቱም ጋር ያለው አመለካከት ብዙ ጊዜም ከመቆየቱ አንጻር ይመስለኛል። ማለት መድኃኒት እየተጠቀሙ ከመኖር አንጻር ይሄን ያህል እየተለማመደ ያለበት ሁኔታ ነው ያለው የሚመስለኝ። ማለት አሁን ኤች አይ ቪ ኤድስ እንደዚህ በቃ ጉንፋን ሁኑ ኋላ አይነት ነገር አመለካከት ያለበት ሁኔታ ነው ያለው እና ይሄ ደግሞ ከፍተኛ ሪስክ ነው ያለው የሚመስለኝ እና በቀጣይ በፊት የነበረው አካሄድ ተጠናክሮ የማይቀጥል ከሆነ ዋጋ ሊያስከፍልም ይችላል የሚል ሀሳብ ነው ያለኝ። አሁን ደግሞ አድማጮች በፌስቡክ ገጻችን ላቀረብነው የመወያ ርዕስ ከሰጧቸው አስተያየቶች መካከል አጠር አጠር ያሉትን እናሰማችሁ። ሰለሞን ሶኔ የተባሉ የፌስቡክ ተከታታያችን አሁን ሰው ሁሉ ተዘናግቷል። የግንዛቤ ትምህርት እንደ ድሮ አይደለም። የአጋር ድርጅቶች እገዛ አናሳ ነው። ትኩረት ይሰጥ በተለይ ኮሌጆችና ዩኒቨርሲቲዎች ላይ የሚል አስተያየት ሰጥቷል። ወንደሰን ሚልኪያስ ወርቁ የተባሉት ደግሞ በትምህርት ቤቶች በሚኒ ሚዲያ ተቋማት የሚሰጠው ትምህርት ቀዝቅዟል። ከዛ ይልቅ ተማሪዎች ወደ ዳንኪራ ነው ና ወደ ምሽት ቤቶች እንዲጎርፉ የሚገፋፉ ዘፈኖችን በመክፈት አባብሰውታል ብሏል። ዘመን ገሰሰ ደግሞ በጣም ጥሩ መወያያ ሀሳብ ነው ሲሉ ይጀምሩና፣ በእኛ አካባቢ ጭራሽ በሽታው እንዳለ እንኳን አስቦ የሚያቅሰው የለም። ፊት ሲሰጥ የነበረው የግንዛቤ ፈጠራ ስራ አሁን በጭራሽ የለም ነገር ግን በአዲስ በቫይረሱ የሚጠቁ ሰዎች እንዳሉ የሚያመላክቱ ነገሮች አሉ ሲሉ ሀሳባቸውን አጠቃሏል። ሙሉ ጌታ መስፍን ደግሞ እንዲህ ብሏል። በአሁኑ ሰዓት በኢትዮጵያ ውስጥ ስለ በሽታው የማገናዘቡ ሁኔታ እጅግ በጣም ነው የቀንሰው። ምክንያቱም እንደ በፊቱ ለኅብረተሰቡ ትምህርት መስጠቱ ቀርቷል። እናም በአሁኑ ወቅት ወጣቱም የሚጠነቀቅ አይመስለኝም። ስለዚህ ተጠናክሮ ለህዝቡ ማገናዘቢያ ቢሰጥ የተሻለ ይመስለኛል የሚል መልእክት አስፍሯል። የማርያም ነኝ የተባሉ የፌስቡክ ተከታታያችን ደግሞ በፊት በየመንገዱ ምርመራ ነበር፣ ሰው ይመረመር ነበር። አሁን ብዙም ስለማይታይ ዝም ብሎ በመግባቱ ምክንያት ችግር ይኖራል ብዬ አስባለሁ ብሏል። በጊዜው ነጋ ደግሞ ኮንዶም ተወደደ፣ ዝቅተኛ ነዋሪው ይበልጥ እየተጎዳ ነው፣ ያሳዝናል የሚል አጥር ያለ መልእክት አስፍሯል። ተመሳሳይ አጥር ያለ አስተያየት አዲሱ አበብ የተባሉትም የፌስቡክ ተከታታያችን አስፍሯል። ቅስቀሳውም ቅዝቅዟል። ያደንዛዥ እጾች መስፋፋትም ጉዳዩን እንዲህ እንዲሆን አስተዋጽኦ ሆኗል ብሏል። ክንዳለም ንጉሴ በበኩላቸው ትምህርት አሁን እየተሰጠ አይደለም፣ በተለይ ለወረዳና ለቀበሌ ባለሙያዎች ትኩረት ይቀራል የሚል አስተያየት አስፍሯል። ቀሪ አስተያየቶቹን በፌስቡክ ገጻችን ላይ መመልከት ይቻላል። እዚያም በውይይቱ እንድትሳተፉ እንጋብዛለን። አሁን ደግሞ በዋትሳፕ አድራሻችን በድምፅ ሀሳባቸውን ያሰፍሩ አንድ አድማጭ አስተያየትን ቀጥሎ እናሰማችኋለን። ጠና ይስጥልን። ያው አስተያየት ለመስጠት ነው የገባሁት አዎ ኤች አይቪ ኤድስ እንግዲህ ከዚህ በፊት ባሉት አመታቶች ትምህርት ቤቶች ባሉ እንዲሁም ቀበሌ ውስጥ ባሉ የጤናና የጸረ ኤድስ ክበቦች ተቋቁመው የተለያዩ የግንዛቤ ማስጨበጥ ስራ ሲሰሩ ነበረ። በጣም ማለት ነው በጣም አሁን ላይ ግን ይመስለኛል ለአምስት አመት ምናምን ይሆነዋል። በቃ ከዚያ በኋላ በትምህርት ቤቶችም ላይ ያሉት የግንዛቤ ማስጨበጥ ሁኔታዎች ተቀናንሰዋል። ጭራሽ ቀበሌ ላይ ያሉ የጤናና የጸረ ኤድስ ክበቦች ሙሉ ለሙሉ ተዘግተዋል ማለት ይቻላል። በቃ ስለ ኤችአይቪ ያለውን ግንዛቤ በሙሉ ቀንሶታል። ከዚህ በፊት ባሉ አመታቶች ላይ ስለ ኤችአይቪ ኤድስ አስከፊነት፣ ኤችአይቪ ኤድስ ምን ያክል ጉዳት እንደሚያደርስ በህዝቡ ላይ ብዙ አስከፊ ነገሮችን በማሳየት ህዝቡ ወደ ኤችአይቪ እንዳይሄድ ጥሩ ትምህርት ይሰጥ ነበረ። አሁን ላይ ግን በቃ ይህ ነገር ተቋርጧል ማለት ይቻላል። ህብረተሰቡም ስለ ኤችአይቪ ያለው ግንዛቤ በመቀነሱ ከብዙ አልባሌ ቦታዎች ላይ እየዋለ ይገኛል። እንደውም አሁን ላይ ማንኛውም ሰው ስለ ኤች አይቪ ኤድስ አይጨነቅም ማለት ይቻላል። ምን ይባላል፣ እንደውም ኤች አይቪ ኤድስ እኮ ማለት ጉንፋን ማለት ነው እን ጉንፋን በጣም ያሰቃያል። ጉንፋን በጣም መጥፎ በሽታ ነው። ኤች አይቪ ኤድስ ምንም ማለት አይደለም ያሉም ለኤች አይቪ ኤድስ ያለውን አስከፊነት ረስቶታል። አድማጮች፣ ኢትዮጵያውያን ወጣቶች ስለ ኤች አይቪ ኤድስ ያላቸውን ግንዛቤያቸውን ያካፈሉበት የወጣቶች አለም ጥንቅር በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ